በአማራ ክልል ሐሰተኛ የገንዘብ ኖቶች ስርጭት አሳሳቢ እየሆነ እንደመጣ የክልሉ ፖሊስ ኮሚሽን አስታውቋል። ኮሚሽኑ ባለፉት ዘጠኝ ወራት ብቻ ከ16 ሚሊዮን ብር በላይ ሐሰተኛ የኢትዮጵያ እና ከ98 ሺህ በላይ የአሜሪካ ዶላር የገንዘብ ኖቶችን በቁጥጥር ስር እንደዋለ ገልጸዋል። በሐሰተኛ የገንዘብ ኖቶች ተጎጂ የሆነው በተለይ በገጠሩ የሚገኘው የሕብረተሰብ ክፍል እንደሆነ በመግለጫው ተመልክተዋል። የአስተኛ ገንዘብ ኖቶቹ ስርጭት የዋጋ ንረትን በማባባስና የፖሊሲ ቀረጻን በማዛባት ኢኮኖሚያዊ ትፍስርን ያስተጓጉላል የሚለው የኢትዮጵያ ኢኮኖሚስቶች ማኅበር በበኩሉ ዘመናዊ የግብይት ስርዓት እንዲሰፋ ምክር ሀሳብ አቅርቧል። መስፍን አራጌ ዝርዝሩን ይነግረናል። ኃላፊ የረዳት ኮሚሽነር ክንድ ወልዴ ለአሜሪካ ድምጽ እንዳስታወቁት ባለፉት ዘጠኝ ወራት በክልሉ አስራ ስድስት ሚሊዮን የብር እንዲሁም ዘጠና ስምንት ሺህ የዶላር የሐሰት ኖት በቁጥጥር ስር ውሏል። የሐሰተኛ ገንዘብ ስርጭቱ ባህር ዳርንና አካባቢውን ጨምሮ በሰባት ዞኖች በስፋት እየተስተዋለ እንደሆነ አስረድተዋል። የሐሰት ብር ስርጭት በእኛ በአማራ ክልል አሳሳቢ ነው። በአማራ ክልል ባሉ በተለያዩ ዞኖች ነው እየተሰራጭ የሚገኘው። በተለይ በታደሩ በግቢት ወቅት ነው የሚታየው። የሚከሰትባቸው ቦታዎች ደግሞ ጎንደር ከተማና ጎንደር ምዕራብ ጎንደር በተለይ መተማ አካባቢ ጎንደር አካባቢ ዳር ለዳር ያሉ ወረዳዎች ዳር ከተማና ምዕራብ ጎጃም፣ ምስራቅ ጎጃም ሰሙ በብዛት ገያል ይገኛል። ወደ ወደቻው አካባቢ በተለይ የሐሰተኛ ብር ኖቶቹ በስፋት አገልግሎት ላይ ሲውሉ የሚታዩት በቁም ከብት ሽያጭና በአርሶ አደሩ የገበያ ልውውጥ ላይ ነው። በዚህም አርሶ አደሩ ለችግር እየተዳረገ እንደሚገኝ ረዳት ኮሚሽነር ክንዱ ያስረዳሉ። በጣም አሳሳቢ የሆነ ነው። በተለይ አርሶ አደሩ የለፋበትን ሕጋዊ ገንዘቡን ያላግባ በሐሰት ገንዘብ ግብይት እየፈ ሰው ወደ ድህነት እያመጡ ስለሆነ ሁሉ መረዞ እያደረግለት ይገባ ነው። በተለይ ልማት በመስኖ እንስሳት ግብይት፣ የበግና ፍየል፣ ሽንኩርት ግብይት በሚፈስ መሳት የተመሳሰነ ገንዘብ በተለይ አዲስ ገንዘብ ስለሚመስላቸው አርሶ አደሩ በቀላሉ ሊለያቸውና ምልክቱን አውቆ ሊከላከል በማለመቻል ጉዳት እየደረሰበት ያለው የገጠር ማህበረሰብ አካባቢ ስለሆነ አርሶ አደሩ የግብይት ስርዓቱን መቀየር ያለበት መሆኑ በምናገኘ አጋጣሚና በተለይ ከኢትዮጵያ ንግድ ባንክ ጋር እና ከተለያዩ ባንኮች ጋር ነ ፋይናንስ ተቋማት ጋር የጋራ የግንዛቤ መጫ ትምህርት የተሰራ ነው። እንደ ረዳት ኮሚሽነር ክንዱ ገለጻ ባለፉት ዘጠኝ ወራት ብቻ በሐሰተኛ የብር ኖት ስርጭት የተጠረጠሩ ሰማንያ ዘጠኝ ሰዎች በቁጥጥር ስር ውለው ምርመራ እየተደረገ ይገኛል። በኢትዮጵያ ኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ ዶክተር አደም ፈቶ የሐሰተኛ ብር ስርጭቱ ኢኮኖሚውን በሁለት መንገድ እንደሚጎዳው ያብራራሉ። በቀዳሚነት የጠቀሱትም የዋጋ ንረትን በማባባስ ያለውን ተጽዕኖ ነው። የማክሮ ኢኮኖሚ ውስጥ የዋጋ ንረት የምንለው ፍሌሽን ማለት ነው። አንዱ የሚባባስበት መንገድ ብዙ የብር ኖት ገቢያ ውስጥ በሚኖርበት ጊዜ ነው። አሰተኛውም ትክክለኛውም ማለት ነው። ትክክለኛው ብር እየበዛ ሄዶ እንደገና አሰተኛውን ብር እዛ ላይ ተጨምሮ በጣም እጅግ የተበራከተ ገንዘብ የሚኖር ከሆነ ገቢያ ውስጥ እንግዲህ አሁን ያለው ኢንፍሌሽን ይታወቃል። ከሰላሳ ፐርሰንት በላይ ነው። እጅግ በጣም ይሄ ወደ ሃይፐር ኢንፍሌሽን ወደ ምንለው ከቁጥጥር ወደ ሆነ ኢንፍሌሽን ለመግባት ያለበት ሁኔታ ነው ያለው። ያንን ነገር በማባባስ አንድ የማክሮ ኢኮኖሚ ተጽዕኖ ይኖራል። በሌላ በኩል የኢኮኖሚ ፖሊሲ ቀረጻን እንደሚያዛ ዶክተር አደም አመልክተዋል። ፖሊሲ ሲቀረጽ ምን ያክል ነው የገንዘብ ስርጭት አለ ገበያ ውስጥ እንደዚህ የሚለው ነገር ግንዛቤ ውስጥ ለሚያስገቡ በጣም የተሳሳተ የሆነ የገንዘብ ስርጭት ካለ ኢኮኖሚ ውስጥ ምናልባት የፖሊሲ ቀረጻንም የሚያዛባበት ሁኔታ ነው ያለው ማለት ነው። በሰሜኑ ጦርነትና ጦርነቱን ተከትሎ በተከሰተው የዋጋ ንረት በገጠራማው የአገሪቱ አካባቢ የሚኖሩ ዝቅተኛ ገቢ ያላቸው ሸማቾችና እና መካከለኛ ገቢ ያላቸው አምራቾች ለሀሰተኛ የብር ኖት በስፋት ተጋላጭ እንደሆኑ ከፍተኛ የምጣኔ ሀብት ተመራማሪው ይገልጻሉ። አሁን ምርታቸውን አውጥቶ ወደ ገበያ ከመሸጣቸው በፊት በማዳበሪያ ጥረት፣ በምርት ዘር ጥረት፣ በሰላም እጦት፣ በተለያየ ምክንያት ሳያመርቱ ነው የቆዩት። አሁን ደግሞ አምርቶ ወደ ገበያ ምርታቸውን በሚያወጡበት ጊዜ የአስርተኛ ብር ኖት ተቀብለው ምርታቸውን ያውልቦስት ያለምንም ዋጋ ለሌላ ወገን እንዳስተላልፉት ነው የሚቆጠረው። እንግዲህ ሁለተኛው ጉዳት ይሄ ነው። ሶስተኛው ደግሞ ምናልባት የአስርተኛ ብር እንግዲህ የተገኘ ሰው ነው መጀመሪያ ላይ ያው የህግ አሰራሩ የምናውቀው ነው በቁጥጥር ስሩ ሆኖ ከዛ በኋላ ማጣራቶች የሚደረገውና ከዛ ጋርም ተያይዘው ከፍተኛ የሆነ መጉላላት ሊደርስባቸው ይችላል ማለት ነው። ትክክለኛውን የገንዘብ ኖት ከሀሰተኛው ለመለየት የተቀመጡ ማሳያዎች ቢኖሩም በቀላሉ ለማስረዳት የሚያዳግቱ ውስብስብ በመሆናቸው እና በመረጃው የተደራሽነት ችግር ምክንያት የገጠሩ ነዋሪ የበለጠ ተጎጂ ሊሆን እንደሚችል ዶክተር አደም አስገንዝበዋል። ብሔራዊ ባንክ ዘመናዊና ምቹ አሰራሮችን እየቀረጸ የገጠሩን ማህበረሰብ ተደራሽ በማድረግ የሀሰተኛ ብር ኖት ስርጭት መከላከል እንደሚኖርበት የሙያ ማህበሩ ከፍተኛ ተመራማሪ ምክር ሀሳብ አቅርበዋል። በየአካባቢው እንደዚህ የሀሰተኛ ብር ኖቶች እንቅስቃሴ ካለና ጥርጣሬ ካላቸው እዛ አካባቢ ያሉ ሰዎች እንዲያውኑ ለሚመለከተው አካል አሳውቀው ያ የሀሰተኛ ብር ኖት የበለጠ ሳይስፋፋ ብዙ ሰዎች እጅ ሳይደርስ ብዙ ሰዎችን ኪሳራ ውስጥ ወይም ደግሞ ቀውስ ውስጥ ሳይከጥ በቁጥጥር ስር ማዋል ይቻላል። ቀላል የሆኑ ቼክ የማድረጊያ መንገዶች አሉ። ያን አድርገው ሀሰተኛ ብር መሆኑን በሚያውቁበት ጊዜ በሚጠረጥሩበት ጊዜ ወደ አካባቢ ያለው የፖሊስ ጽሕፈት ቤት ወዲያውኑ ማሳወቅ አንዱ መንገድ ነው ማለት ነው። ሌላው ሀሰተኛ ብር መሆኑን ማረጋገጫ መንገዶችን ተደራሽ ማድረግ አለባቸው። ባንኮችም ሊሆን ይችላሉ፣ ሌሎችም የፋይናንስ ተቋማት ደረጃ ማድረግ ይችላል። በጣም ቀላል የሆኑ አንድን ብር ትክክለኛ ነው፣ ትክክለኛ አይደለም የሚለውን ማረጋገጫ መንገዶች ስላሉ እነሱን ነገሮች እንዲያውቋቸው ማድረግ ይኖርባቸዋል። ከብት ገበያዎች፣ የሽንኩርት፣ የተለያዩ ገበያዎች አሉ የበርበሬ መማቅመም እና ትላልቅ እንቅስቃሴዎች የሚካሄዱባቸው አካባቢዎች እነዚህም ዘመናዊ መሳሪያዎችም በጊዜያዊነት እዛ አካባቢዎች አስቀምጦ የገበያው ቀን ወይም ደግሞ እንደዚህ ነገር እዛ አካባቢ ያሉ ብሮችን ራንደምሊ ወይም ደግሞ እየተዘዋወሩ ቼክ የማድረግ ሁኔታ መፈጠር አለ። የፀጥታ አካላትም ትልቅ ኃላፊነት አለባቸው። ትላልቅ ገበያ የሚካሄድባቸው ቦታዎች ላይ አሰሳ ማድረግ አለባቸው። አሰሳ ማድረግ ይኖርባቸው። ሌላው ከዚህ ጋር ተያይዞ የሚነሳው በተቻለ አቅም የዝቅተኛ ገቢ ያላቸውን መካከለኛ እና ዝቅተኛ አምራቾችን እንደዚሁም ደግሞ በጣም ገጠራማ የሀገሪቱ ክፍል የሚኖሩ ሰዎችን በተቻለ መጠን የዲጂታል ቴክኖሎጂ ኤሌክትሮኒክ የክፍያ መንገድ እንዲጠቀሙ ማድረግ ይቻላል። ብራንቾችን በማስፋፋት ሊሆን ይችላል። በኤጀንቶች ወይም ደግሞ ወኪሎችን በማስቀመጥ ሊሆን ይችላል። ስለ ጉዳዩ ከኢትዮጵያ ብሔራዊ ባንክ አስተያየት ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ